ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ ታክሲዋ ሞልታለች። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። መስታወት አረጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻቸው። በኢትዮጵያ ሁለት ዓለም አቀፍ ጋዜጠኞችና አስተርጓሚያቸው በኦሮሚያ የተከሰተው ድርቅና የተቃውሞ ሰልፍ ላይ ዘገባ ለማቅረብ ሲንቀሳቀሱ ለ24 ሰዓታት በቁጥጥር ስር መዋላቸውን አስታወቁ። የሰጡት መልስ ወይንም ምክንያት ከላይ የተላለፈ ትዕዛዝ እያስከበሩ እንደሆነ ነው የገለጹት እንድንመለስ አዘዙን ለዚያም ነው ወደ ፌዴራል ፖሊስ ጣቢያ ታጅበን የተወሰድ ነው ወደ አዋሽ ከተማ ነበር የወሰዱ። የብሉምበርግ ዜና ምንጭ ዘጋቢ ዊልያም ዴቪድሰን በተለያዩ የመገናኛ ብዙሃን የምትዘግበው ጄሲ ፎርትንና አስተርጓሚያቸው በማግስቱ ተፈተዋል። የምስራቅ አፍሪካ የዓለም አቀፍ ጋዜጠኞች ማህበር በኢትዮጵያ ፈቃድ አውጥተው የሚንቀሳቀሱ የውጭ ሀገር ጋዜጠኞች እንዲሁ በዘፈቀደ ለአጭር ጊዜ በቁጥጥር ስር እየዋሉ ስራቸውን እንዳይሰሩ ሆን ተብሎ ይደረጋል፣ አሰራሩም የመገናኛ ብዙሃን ነጻነትን ይጥሳል ብሏል። ዝርዝሩን ይዘናል። ዩናይትድ ስቴትስ የአስቸኳይ ጊዜ እርዳታ ሰራተኞችን ድርቅን ለመከላከል ወደ ኢትዮጵያ ባለሙያዎች ማሰማራት ጀምራለች። Uh, we are also moving seeds, four million dollars worth of seeds very quickly now. This is an Arat million dollars <laughs> yem yeah, to the United States uh, terado uh dirigit U S A I D Astadadari Gels Miznacho, Bazibe Washington uh, DC Nakavia Minoru, Ethiopia, Shata Sabasw. ለድርቅ ተጎጂዎች የሚውል ከመቶ አርባ ሺ ዶላር በላይ አዋጥተዋል። ዝርዝሩን ይዘናል። አዳዲስ የሞባይል ስልኮችን የተመለከተና በእናንተ እጆች ላይ የሚገኙ ስልኮችንም አስመልክቶ እንነጋገራለን። አብራችሁን አምሹ። ከጋቢና ቪኦኤ ጋር አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች። ላጠርላሉ ዜናዎች ጽዮን ግርማ ነኝ። የቀድሞ የደቡብ ሱዳን ምክትል ፕሬዚዳንት ሪያክ ማቻር ተከታይ አማጽያን የፕሬዚዳንት ሳልቫ ኬር ወታደሮች በምስራቅ ኢኳቶሪያል ጊኒ ያለውን ቦታችን በማጥቃት አፋፍ ላይ ናቸው ይላሉ። አንድ የከፍተኛ የመንግስት ባለስልጣን ግን አማጽያኑ ጁባ እንዲገቡ እየተጠበቀ ነው ብለዋል። በሌላ የደቡብ ሱዳን ዜና ደቡብ ሱዳን ውስጥ ሽምቅ ተዋጊዎችም ሆኑ ጦር ሰራዊቱ የሰብአዊ መብት ጥሰት ፈጽመዋል የሚለው ሂዩማን ራይትስ ዎች አስከፊ የሆኑትን የመብት ረገጣዎችና ወከባዎች ለፍርድ ለማቅረብ የአፍሪካ ሕብረት አንድ ልዩ ፍርድ ቤት እንዲቋቋም ጥሪ አቅርቧል። በደቡብ ሱዳኗ ምዕራባዊ ኢኳቶሪያል ክልል ግዛት ግድያዎች፣ የግዳጅ ወሲቦች እና በመንግስት ወታደሮች ጫካ ከሀገር እንዲኮበሉ የተደረጉ ሰዎች ለመኖራቸው መረጃዎች አለኝ ሲል ሂዩማን ራይትስ ዎች ሪፖርት አውጥቷል። በማዕከላዊ ሶማሊያ ዛሬ በኤርፖርት ውስጥ በደረሰ ፍንዳታ የአፍሪካ ህብረት ወታደሮችን ጨምሮ ስድስት ሰዎች ክፉኛ መቁሰላቸው ተሰምቷል። አንድ የኢራን ፍርድ ቤት ከነዳጅ ሽያጭ ጋር በተያያዘ ሙስና ፈጽመዋል በተባለ አንድ ቢሊዮነርና በሌሎች ሁለት ግለሰቦች ላይ የሞት ፍርድ በይኗል። ኢራን ውስጥ ከፍተኛ ባለጸጋ መሆኑ የሚነገርለት ባካ ዛንጂኒ ወደ አስራ አራት ቢሊዮን ዶላር እንዳለውም ተጠቅሷል። የተከሰሰውም በቀድሞ የኢራን ፕሬዚዳንት መሐሙድ አህመጃድ መንግስት ስር በነዳጅ ሽያጭ ሁለት ቢሊዮን ዶላር በላይ አጭበርብሯል ተብሎ ነው። ባለጠጋው ባባክ የታሰረው እንደ አውሮፓውያን አቆጣጠር በ በ2013 ሲሆን በወቅቱ ፕሬዚዳንት ሀሰን ሩሂኖ ስልጣን ላይ እንዲመጡና ሙስናን ለማጥፋት በወሰዱት ቀዳሚ አጀንዳ መሰረትም ነው ተብሎ የተቀሩት ሁለት ተከሳሾች ይግባኝ ለማለት እንዲችሉ ተጠቁሟል። አድማጮች፣ ለሰአቱ የያዝኳቸው ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። ከአሜሪካ ድምፅ ሬዲዮ የጋቢና ጉዞዋችን ይቀጥላል። ሄኖክ ሰማ እግዜርና እኔም መስታወት አድርገው አብረን ካድማስ ስንሻገር እንላችኋለን። ጋቢና ስ በኢትዮጵያ ሁለት ዓለም አቀፍ ጋዜጠኞችና አስተርጓሚያቸው በኦሮሚያ የተከሰተው ድርቅና የተቃውሞ ሰልፍ ላይ ዘገባ ለማቅረብ ሲንቀሳቀሱ ለ24 ሰዓታት በቁጥጥር ስር መዋላቸውን አስታወቁ። የብሉምበርግ የዜና ምንጭ ዘጋቢ ዊሊያም ዴቪድሰን ለተለያዩ የመገናኛ ብዙሃን የምትዘግበው ጄሲ ፎርትንና አስተርጓሚያቸው በኢትዮጵያ የጸጥታ ኃይሎች ያለምንም ማብራሪያ ከአዋሽ ከተማ ወደ አዲስ አበባ በፌዴራል ፖሊስ ታጅበው እንዲመለሱ ከተደረገ በኋላ አዳር ታስረው መለቀቃቸውን አስታውቀዋል። ሄኖክ ሰማዝጌርና ሳሌም ሰለሞን ጉዳዩን ሲከታተሉ ውለዋል። ጋዜጠኞቹ ወደ ኦሮሚያ ክልል ያመሩት ባለፈው ረቡዕ ዕለት ሲሆን ቀዳሚው ቆይታቸው በአዳማ ዩኒቨርሲቲ ነበር። በዩኒቨርሲቲው ተማሪዎችን፣ በተለይ በኦሮሚያ የሚካሄዱ የተቃውሞ ሰልፎችን አስመልክቶ አነጋግረዋል። የብሉምበርግ ዘጋቢ ዊልያም ዴቪድሰን በአዳማ ከተማሪዎቹ የተረዳውን ሲገልጽ በአሁኑ ጊዜ በኢትዮጵያ መንግስት ላይ በተለያዩ ምክንያቶች የተነሳ በጣም የሰፋ ቅሬታዎች አሉ። ሰዎች ቁጣቸውና ቅሬታቸው በተገደሉና በታሰሩት ሰዎች ምክንያት ተባብሶ ተቃውሞዎቹ ቀጥለዋል። ጋዜጠኞቹ ሐሙስ ጧት ተነስተው ወደ ምስራቅ ኢትዮጵያ አመሩ። የጉዞአቸው ዓላማ በምዕራብ ሀረርጌ በቅርቡ በአሰቦት ሂርና ና ሌሎች ከተሞች የተቀሰቀሱ ሰልፎችን አስመልክቶ ሁኔታውን ለመከታተልና ለመዘገብ ሲሆን በተጨማሪም በኢትዮጵያ ከአስር ሚሊዮን በላይ ሰዎች በመጉዳት ላይ ያለው ድርቅ በምዕራብ ሀረርጌ ያስከተለውን ጉዳትም ለመመልከትና ለመመዘን እንደሆነ ዊሊያም ዴቪድሰን ያስረዳል። በአዋሽ ከተማ ምሳብልተው ከከተማው ወጣ እንዳሉ ከምስራቅ ወደ ደቡብ ምስራቅ እያመራን ሳለ አንድ የፍተሻ ጣቢያን አለፍን። ከዚያ በኋላ የፌዴራል ፖሊስ የእኛን መኪና አስቆመ አስቆመና፣ እኔ የራሴን መኪና ነበር ይዤ የምጓዘው ከሌላ የውጭ ጋዜጠኛና አስተርጓሚ ጋር ነበርን። ፌዴራል ፖሊሶች ፓስፖርታችንንና የመኖሪያ ፈቃዳችንን እንድናሳይ እንዲሁም ዜግነታችንን ጠየቁን። ለተለያዩ የመገናኛ ብዙኃን ዘገባ የምታቀርበው ጄሲ ፎርትንና ኢትዮጵያዊ አስተርጓሚያቸው ነበሩ በመኪናው ውስጥ። በወቅቱ ከጸጥታ ባለሥልጣኖችም ሆነ ከያዟቸው የፌዴራል ፖሊስ ባልደረቦች ለምን እንደ ተያዙ በህግም ሆነ በአሰራር ደረጃ ተጠቅሶ የተነገራቸው ምንም አይነት ነገር እንደሌለ ዊሊያም ዴቪድሰን ለቪኦኤ አስረድቷል። የሰጡት መልስ ወይንም ምክንያት ከላይ የተላለፈ ትዕዛዝ እያስከበሩ እንደሆነ ነው የገለጹት እንድንመለስ አዘዙን ለዚያም ነው ወደ ፌዴራል ፖሊስ ጣቢያ ታጅበን የተወሰድነው ወደ አዋሽ ከተማ ነበር የወሰዱን በፖሊስ ታጅበን ወደ አዲስ አበባ እንድንመለስም ተወሰነ ውሳኔው በ በአስር ደቂቃ ውስጥ ነው የተወሰደው ምን እንዳጠፋን የሚገልጽ ምክንያት አልነበረም። ምን እንዳጠፋንም ግልጽ አልነበረም። በቀጥታ ያነጋገርናቸው ሰዎች ከላይ ትዕዛዝ እንደተሰጣቸው ብቻ ነው የነገሩን። ጋዜጠኞቹ ወደ አዲስ አበባ ከተወሰዱ በኋላ በኢሚግሬሽን እና ደህንነት ባለስልጣናት ጥያቄ ይደረግላቸው እንደነበረም ዊልያም ዴቪድሰን ጨምሮ አስረድቷል። ጋዜጠኞቹ ወደ አዲስ አበባ ከተወሰዱ በኋላ በኢሚግሬሽን እና ደህንነት ባለስልጣናት

ጋዜጠኞቹ ወደ አዲስ አበባ ከተወሰዱ በኋላ በኢሚግሬሽንና ደህንነት ባለስልጣናት ጥያቄ ይደረግላቸው እንደነበረም ዊሊያም ዴቪድሰን ጨምሮ አስረድቷል። ጉዳያችንን የሚከታተል ማንም ሰው አልነበረም። ስለዚያም ነው በትዕዛዝ ወደ ፖሊስ ማረሚያ ቤት በምሽቱ የተላክ ነው። እኛም እሱን ተከትለን ሄድን። በፖሊስ ጣቢያው አድረን ጠዋት ሶስት ሰዓት ላይ ወደ ኢሚግሬሽን ቢሮ ወሰዱን። አንድ መካከለኛ ኃላፊነት ካለው ባለሥልጣን ጋር ቁጭ ብለን ተነጋገርን። ከዚያም ወደ ቀተራ አካባቢ ከ24 ሰዓታት በኋላ መሆኑ ነው ተለቀቅን። ከዊሊያም ዴቪድሰን ጋር የታሰረችው ጋዜጠኛ ጄሲ ፎርተን በትዊተር ገጿ ጥቅስ። በኢትዮጵያ ዘገባ ሳቀር ባዳሬን ታስር ነበር በማለት የምስራቅ አፍሪካ የዓለም አቀፍ ጋዜጠኞች ማህበር ያወጣውን መግለጫ አካታለች። የምስራቅ አፍሪካ የዓለም አቀፍ ጋዜጠኞች ማህበር በኢትዮጵያ በመገናኛ ብዙሀን ነጻነት ዙሪያ የሚታዩ ጥሰቶች ክፉኛ እንዳሳሰቡት አስታውቋል። በኢትዮጵያ ፈቃድ አውጥተው የሚንቀሳቀሱ የውጭ ሀገር ጋዜጠኞች እንዲሁ በዘፈቀደ ለአጭር ጊዜ በቁጥጥር ስር እየዋሉ ስራቸውን እንዳይሰሩ ሆን ተብሎ ይደረጋል። አሰራሩም የመገናኛ ብዙሀን ነጻነትን ይጥሳል ብሏል ማህበሩ። የኢትዮጵያ መንግስት በጉዳዩ ላይ እስካሁን የሰጠው መግለጫ የለም። በዛሬው ዕለት ከፍተኛ ባለስልጣናቱን ለማነጋገር ሞክረን አልተሳካም ሽንጋቢናሽንጋቢናሽንጋቢናሽንጋቢናሽንጋቢና የዩናይትድ ስቴትስ የአስቸኳይ ጊዜ እርዳታ ሰራተኞች ድርቅን ለመከላከል ወደ ኢትዮጵያ ባለሙያዎችን ማሰማራት ጀመረች። እርዳታው ዩናይትድ ስቴትስ አስቀድማ ከሰጠችው አምስት መቶ ሚሊዮን ዶላር ተጨማሪ እንደሆነም ተገልጿል። ለመጪው የምርት ወቅት ለገበሬዎች ዘር ለማቀረብም ስራው በመሰራት ላይ እንደሆነ የዩናይትድ ስቴትስ ተራድኦ ድርጅት ዩኤስኤድ አስተዳዳሪ ጌል ስሚዝ ባለፈው ሳምንት አስታውቀዋል። ሄኖክ የጋዜጣዊ መግለጫውን ተከታትሎ ቀጣዩን ተመርቷል። ዩናይትድ ስቴትስ በኢትዮጵያ ለተከሰተው ድርቅ ለሚቀጥሉት ሶስት ወራት ተጨማሪ 268 ሚሊዮን ዶላር እርዳታ እንደሚያስፈልግና የአስቸኳይ ጊዜ መልስ ሰጪ ቡድን ወደ ኢትዮጵያ ልትልክ እንደሆነ የዩናይትድ ስቴትስ ተራድኦ ዩኤስአይዲ አስተዳዳሪ ጌል ስሚት አስታወቁ። በዛሬው ዕለት በደረሰን ዜና መሰረት በደርዘን የሚጠጉ አባላቱ ወደ ኢትዮጵያ ገብተዋል። እርዳታው ዩናይትድ ስቴትስ አስቀድማ ከሰጠችው 500 ሚሊዮን ዶላርስ ተጨማሪ እንደሆነም ተገልጿል። በዛሬው ዕለት ይፋ የምናደርገው እርዳታ ለሌሎች ለጋሽ ሀገሮች ምሳሌ የሚሆን ስልት ነው። ይህም የአስቸኳይ ጊዜ እርዳታ ሰራተኞች ቡድን ወደ ኢትዮጵያ ማሰማራት ነው። እስካሁን ያለውን አጣዳፊ ስራ የሚያስተባብሩና የሚያሳልጡ ባለሙያችንም ያካትታል። ቡድኑ ቡድኑን የሚመሩት ኬት ፋርንስወርት የተባሉና በአስቸኳይ እርዳታ አቅርቦት ከፍተኛ ልምድ ያላቸው ሴት ናቸው። ከኢትዮጵያ መንግሥትና ከሌሎች አጋሮች ጋር በትብብር እንደሚሰሩም ተገልጿል። ኤልኒኞ የሚባለው የአየር ጸባይ ለውጥ ብዙ አካባቢዎችን እያወከ ይገኛል። በደቡባዊ አፍሪካም እየተስፋፋ ሄዷል። በላቲን አሜሪካም ጉዳት አድርሷል። እንደ ኢትዮጵያ ግን የበረታበት አካባቢ የለም ብለዋል። የዩናይትድ ስቴትስ ዓለም አቀፍ እርዳታ ድርጅት ዩኤስኤአይዲ ዋና ሥራ አስኪያጅ ጌል ስሚት የተባበሩት መንግስታት ድርጅት በቅርቡ በኢትዮጵያ ባደረገው ግምገማ መሰረት ለሚቀጥሉት ሶስት ወራት 268 ሚሊዮን ዶላር የሚያወጣ እርዳታ ያስፈልጋል። ዩናይትድ ስቴትስ በዚህ ረገድ እርዳታ ማቅረብ ብቻ ሳይሆን ለሚቀጥለው የምርት ወቅትም ገበሬዎች ከጉዳታቸው እንዲያንሰራሩና እንዲያገግሙ የሚያስችሉ ስራዎችን አስቀድማ ለማከናወን ያላትን እቅድ ጌል ስሚት ሲያስረዱ አራት ሚሊዮን ዶላርስ የሚያወጡ ዘሮችን በፍጥነት እያቀረብን ነው። ገበሬዎች ዝናብ ካገኙና ዘር መዝራት ከቻሉ አሁን ቢቸግራቸውም ለሚቀጥለው የምርት ወቅት ጥገኛ አይሆኑም። በዚህ ረገድ ድጋፍ መስጠት እንሻለን። በኢትዮጵያ 10 ሚሊዮን ሰዎች አስቸኳይ እርዳታ እንደሚያስፈልጋቸው የገለጹት የዩኤስኤአይዲ አስተዳዳሪ ጌል ስሚት ወደ ኢትዮጵያ የአስቸኳይ ጊዜ ረዳት ቡድን መላክ ያስፈለገው ሁኔታው ከመባባሱና ሰውነታቸው የተጎዳ ሕጻናት ምስል በመገናኛ ብዙሃን መታየት ከመጀመሩ በፊት አስቀድሞ ሁኔታውን ከአጋሮች ጋር ለማረጋጋት ነው ብለዋል። ይህንን ስል አሉ ጌል ስሚት። ድርቁ እስካሁን ጉዳት አላደረሰም ለማለት እንዳልሆነ ይሰመርበት። ከብቶች ሞተዋል፣ የምግብ እጥረት ጉዳት ምልክቶችም እየጨመሩ ነው። ገበሬዎች ችግር የመቻል ልምዳቸውን ተጠቅመው የሌለ ጥሪታቸውን አሟጠው እጅግ ወደ ከፋ የድህነት አዘቅት ሲገቡ ለማየት አንፈልግም። እዚህ ላይ ቁልፍ ስራችን ሁኔታው ወደ አስቸኳይ ጊዜ እወጃ ከመሸጋገሩ በፊት የማረጋጋት ስራ መስራት ነው። የኢትዮጵያ መንግሥት እርዳታውን የፖለቲካ ድጋፍ ለማሰባሰብ እንዳይጠቀምበት ከዚህ ቀደም የሰብአዊ መብት ተሟጋች ድርጅቶች መረጃ ሲያወጡ እንደነበር ተጠቅሶ የቀረበውን ጥያቄ ሲመልሱ እርዳታው በችግሩ ለተጎዱ ሰዎች እንዲደርስ በማንኛውም መልኩ ስራችንን አትኩሮት የምንሰጠው ጉዳይ ነው። በዚህ ረገድ ጉዳት የደረሰባቸው አካባቢዎችን በካርታ ላይ ያስቀምጠናል። የምግብ እርዳታ የሚፈለግባቸው አካባቢዎችን፣ ሰዎች የጉዳት ተጋላጭነታቸው ያየለባቸውን ስፍራዎች ለይተናል። ስለዚህ የምናደርገው ነገር ቢኖር ካርታውን መከተል ነው። የተረጋገጡ ሀቆችና አሀዞችን ይዘን በካርታው እየተመራን በፍጥነት እርዳታ እናደርሳለን። ሁለት ሚሊዮን አርብቶ አደሮች በውሃ እጥረት መጎዳታቸውን እናውቃለን። እነዚህ መረጃዎች ናቸው ወደዚህ አካባቢዎች የሚመሩን፣ እነዚህ መረጃዎች ናቸው ወደ እነዚህ አካባቢዎች የሚመሩን። ጌል ስሚት በጋዜጣዊ መግለጫው ሌሎች ዓለም አቀፍ ለጋሽ ድርጅቶች በፍጥነት ወደ ኢትዮጵያ እርዳታ እንዲያደርሱ ጠይቀዋል። የኢትዮጵያ መንግስትም ድርቁን ለመከላከል ከፍተኛ በጀት ማቅረቡን አስታውሰዋል። በአሁኑ ወቅት ኢትዮጵያ ባለፉት ሀምሳ ዓመታት ከታዩ ድርቆች የከፋ ሁኔታ ላይ እንዳለችም ተገልጿል። ለአሜሪካ ድምጽ ሬዲዮ ሄኖክስ ማግዜር ነኝ። ከላይ እንደሰማችሁት የዩናይትድ ስቴትስ መንግስት ያቀረበውን እርዳታ ነው የተመለከት ነው። እዚህ ደግሞ በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን በሳምንቱ መጨረሻ ተሰባስበው ለድርቅ ተጎጂዎች የሚውል ከአንድ መቶ አርባ ሺህ ዶላርስ በላይ አውጥተዋል። ባልደረባችን ሰለሞን አባተ ተገኝቶ ነበር። ሰለሞን፣ በቅድሚያ እንኳን ወደ ጋቢና በሰላም መጣ። እንኳን ደና ቆያችሁኝ። ሩቅ ከመሄድ በፊት ሩቅ ከመሄድ በፊት ዛሬ ማርች ሰባት አለቅ አይደለም፣ ማርች ስምንት ቅርብ ነው። ከአሁን በኋላ ከአንድ ከአራት ሰዓት በኋላ ማርች ስምንት ይገባል፣ የሴቶች ቀን መስታወት እና ጽዮን በዚህ አጋጣሚ እናከብራለን። እንኳን አደረሳችሁ፣ እንኳን ደስ አላችሁ። ሁላችን እንጋራለን። እሺ እሺ፣ ልክ ነህ ሄኖክ። የድርቅ ሁኔታ በአሁኑ ጊዜ ብዙ ሰው ነው እያሳሰበ የመጣው። በተለይ ይሄ ማስፈራሪያው የኤልኒኞ ሁኔታ የብረታ መምጣት አሁኑኑ ምላሽ ካልተሰጠ በስተቀር ሊደርስ የሚችለው ጉዳት ሊቀለበስ የማይችል ይሆናል በኋላ ከሰባ ሰባቱ ድርቅ እንኳን የባሰ ሊሆን ይችላል የሚደርሰው ጉዳት እየተባለ እየተነገረ ያለበት ሁኔታ ነው አሁን ያለው እና ወደ 268 ሚሊዮን ነው የተባበሩት መንግስታት ድርጅት እያለ ያለው አዎ፣ ለሚቀጥሉት ሶስት ወራት የሚያስፈልገው እርዳታ። አሁን ግን ኢትዮጵያውያንም በየአካባቢው እየተንቀሳቀሱ ነው ያሉት። በዚህ በተለይ እዚህ ዋሽንግተን እና በአካባቢዋ ያሉ ኢትዮጵያውያን፣ ሄኖ ቅድም እንደገለጽከው በዓል የሚመስል ዝግጅት አዘጋጅተው ነበር በዓል የሚመስል በላ የሚጠጣ ያለበት ማለት አይደለም። ሰው እዚህ ውስጥ ለመግባት ለመደገፍ የነበረው ስሜትና መንፈስ የተለየ ነበር። እዛ በተገኘውበት አዳራሽ የጥምቀት አይነት ስሜት ነበረው ማለት ይችላል። በጣም የመነሳሳት የመፈለግ ስሜት ነው ያለው እና በዚህ በዚህ በስነ ስርአቱ ላይ ስነ ስርአቱን የመሩት የደብረገነት መድህን ያለም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዋና አስተዳዳሪ እና ሰባኪ ወንጌል ቀሲስ ዶክተር ዘበነ ለማ ነበሩ። እስቲ እሳቸው እንዴት ይመሩት እንደነበረ ያነ የሚያደርጉትን ስነ ስርዓት እንከታተል። በተለይ በአሁኑ ሰዓት የምንደርሰው ለህፃናት ነው። በተለይ ለህፃናትና ለእናቶች እንደሚያጠው ለምስኪኖች ነው የምንደርሰው። ስለዚህ ደብረ ገነት መዳዳላ አስር ሺህ የአራት ሳምንት ሙዳይ ምጽዋት ሙሉ በሙሉ የአንድ ወር በላይ ሙሉ በሙሉ አድርጎ አስር ሺህ ሰንበት ትምህርት ቤቱ እንደዚ አድርጎ ከማህበራት የተወጣጡ አስራ ስምንት ሺህ ዶላር ያህል ነው ለደብረ ገነት መዳዳለም የሰበሰበው። ጭብጨባና ምስጋና ለእግዚአብሔር ይደርሳል። እግዚአብሔር የተመሰገነ ነው። እግዚአብሔር ተመሰገነ። ከዚህ ቀጥሎ መጠራቸው ዝርዝር ኤፍሬምን ጠይቄዋለሁኝ። ይሄንን ሀሳብ ስናስብ ከልባቸው ለው ተነስተው ሰዓታቸውን ሰጥተው ጊዜያቸውን ሰጥተው ደከመኝ ሳይሉ እባካችሁ ይሄ ነገር እንዲቀጥል አደራ እያሉ በሽምግልና እድሜያቸው ከእኛ ጋር ያልተለዩትን አቶ ገብረየስ በኛ አንድ ጊዜ የቆሙልኝ አቶ ገብረ የስ በኛ አንድ ጊዜ አቶ ገብረ የስ በኛ እኚ ናቸው። የኢትዮጵያ ነገር አስጨንቋቸው የኢትዮጵያ የደከሙት አስጨንቋቸው፣ አስራ ሁለት ሺ ዶላር ነው ለዚህ የሰጡት። ይህን በኢትዮጵያ ይሆናል ከነ ሚስታቸው ወይዘሮ ወይንሸት ከነ ልጃቸው የዓለም ወርቅ አስራ ሁለት ሺ። ኤቢሲ ግሮሰሪ ኢንክ አንድ ሺ ዶላር። ምስጋና ለእግዚአብሔር። ዘለበች ገበያስ2 ሰለሞን እያዘጋጀው እንግዲህ ከማህበረሰቡ በሀይማኖትም የንግድ ተቋማቶችም ስም ሲጠራ ግለሰቦችንም ተመልክተናል። እንዴት ነበር እዛ የነበረው የማህበረሰቡ ስብጥር ምን ይመስላል? የተለያየ ነው። ከያ እንደሰማሁ ነው። አሁን በዚህ ዶክተር ዘበነ ሲጠሩ ከንግዱም በኩል ያሉ ሌሎች የግል ስራዎችን የሚሰሩ የመንግስት ሰራተኞች የሆኑ በተለያዩ ዘርፎች ያሉ ሰዎች ናቸው በዚህ ስነስርዓት ላይ የተሳተፉት እና ያዘጋጁትም አብያተ ክርስቲያንም አሉ እና ሌሎችም በአካባቢው ያሉ ድርጅቶች የተሳተፉበት ግለሰቦችን በተነሳሽነት ገብተው የተሳተፉበት ኮሚቴ ነው ይሄንን ዝግጅት ያዘጋጀው እና እና በዚህ ስነ ስርዓት ላይ ሁኔታው ምን እንደሚመስል ማብራሪያ ተሰጥቶ ነበረ። በነገራችን ላይ በጥናት የተደገፈ ማብራሪያ ነው እዛ ቦታ ላይ የተሰጠው። አንድ መቶ ዶላር ምን ሊሰራ እንደሚችል በዝርዝር የሚያስረዳ እነማን ናቸው፣ ኢትዮጵያ ውስጥ በዚህ ስራ ላይ እየተሳተፉ ያሉት የግል የሆኑ ድርጅቶች፣ መንግስታዊ ድርጅቶች፣ መንግስታዊ ያልሆኑ ዓለም አቀፍ ተቋማት ምንድን ናቸው እዛ እየሰሩ ያሉት፣ ሶስተኛ ጥያቄ ይመስለኛል። ምክንያቱም ገንዘብ መሰብሰብ አንድ ነገር ሆኖ ሳለ ገንዘብ ውስጥ እንዴት እንዴት ስራ ላይ ይውላል። የተጠያቂነቱ መንገድ በሁለት በኩል ነው። አንደኛ አሁን ማድረሱም አንድ ነገር ነው። ልክ ነው። ሌላኛው ተጠያቂነቱ እና የክትትሉ ስራ በተለያዩ ዘርፎች የአሜሪካን መንግስትም ጨምሮ ማለት ነው። በተለያዩ ዘርፎች እንዲካሄዱ ተደርጎ ነው የታሰበው እና ሁኔታው ምን እንደሚመስልም እና አንዳንድ እንደዚህ ማብራሪያዎች ተነስተው ነበረ። ያለንበት ሁኔታ የሚያስለቅስ እንጂ የሚያስቅ አይደለም። ዋይ ብለን ምድር ላይ ወድቀን ማልቀስ የነበረበት ሰዎች ገብሬው አሁን ሞፈር አይሻል ቀመር ለመያዝ አቅም የለውም። ጉልበቱ ደክሟል። ከብቱ ደክሟል። ቅድም በሬን አረድኩት አለ። በሬን እኮ የኢትዮጵያ ሕዝብ አብሮ ኖረ፣ ቤተሰብ ነው። በጉል ለማረድ እኮ የሚሳሰብ ነው። በቃ ያደጋችሁ ሰዎች እዚህ ጋር ልጆች ይተኛሉ እኮ፣ በዚህ ጋር በቆቹ እየራቡ ይተኛሉ። ዛሬ እዚህ የሰበሰበን እግዚአብሔር ለአንድ ነገር ነው። ወደዚህማ ሀገር ያመጣን ለአንድ ነገር ይሆናል። ይሰጠናል። ይታዘባል። እዛም ያለውን ህዝብ ይታሰባል። አዲስ አበባ ላይ ያለውን ህዝብ ይታዘባል። እግዚአብሔር ሌላውንም ይታዘባል። አዎ፣ ለተጨነቁት፣ ለተቸገሩት ወገኖቻችን እንዴት ነው? እርግጥ ነው ኢትዮጵያ ታሪኳ ታላቅ ነው። ማንም የማይመስለው ታሪክ አላት። ኢትዮጵያ የበረከት ሀገር ናት። ኢትዮጵያ ለአፍሪካ ሁሉ የምንጠቀም ናት። አዎ ግን ለምን ይሄ ችግር ሊመጣብን ይችላል ብለን አንዳንድ ጊዜ ወደ ራሳችን ከገባል፣ የራሳችን ግለኝነት መንፈስ ያስረናል። በተለይ በአሁኑ ሰዓት ጎራ ያስረናል፣ ጎፃ ያዝረናል፣ ቀበሌ ያስረናል፣ ዘር ያስረናል። የተለያየ ክፉ አስተሳሰብ ውስጣችን ተቋጥሯል። ስለዚህ ሰማይ ተዘግቷል። ይከፈት ዘንድ የኔና የእናንተ ልብ መከፈት አለበት። የመሪዎች ልብ መከፈት አለበት። የዓለም ሁሉ አስተሳሰብ መቀየር አለበት። እግዚአብሔር የሚፈልገው ይሄ ይሄ ስነ ስርዓት ከዚህም በተረፈ ሰፋ ያለ እንቅስቃሴ ነበረው። ለመሆኑ ምን ታስቦ ነበረ? ምን ተገኘ? የዚህ ስነ ስርዓት አዘጋጆች ከነበሩት መካከል የምርምርና የመረጃ የያዝ ቡድኑን መሪ በአሁኑ ጊዜ በአሜሪካው የምግብና የመድኃኒት አስተዳደር ተመራማሪ በሃዋርድ ዩኒቨርሲቲን ተባባሪ ፕሮፌሰር ሆኖ የሚሰሩትን ዶክተር ሰሎሞን ገብሩን አነጋግሬ ነበረ። አይናችን ሙሉ በሙሉ የሚያየው እነዛን ምስኪን ወገኖቻችን ነው። እንችላለን እግዚአብሔር ይረዳናል። እንችላለን እንችላለን የወላችሁ ስ እንችላለን እንችላለን ማይረዳና ማይረዳናል ይረዳናል። የዛሬ ዝግጅታችን በጣም የተሳካ ይመስላል ያሰብነውን ደረጃ መድረስ የምንችልበት አይነት አካሄድ ያለን ይመስላል። ህብረተሰባችን ዛሬ በእውነት የሚችለውን የአቅሙን ለግሷል። ይሄ ደግሞ ለኛ ትልቅ ትርጉም አለው። ለነዚህ ህጻናቶች የአቅማችንን ያህል መድረስ እንችላለን ብለን እናስባለን። ምንድን ነው የዛሬ ሀሳባቸው የነበረው ምን ለመድረስ ነበር? አስከፊ በሆነ የህጻናት ምግብ እጦት፣ አልሚ ምግብ እጦት ላይ ያሉ ህጻናቶችን የአቅማችንን ያህል ከጎል እና ከሌሎች አገር አቀፍ ያልሆኑ ወይም መንግስታዊ ያልሆኑ ድርጅቶች ጋር አንድ ላይ በመሆን ለችግሩ ለመድረስ ነው አላማችን የነበረው። ይኸውም ደግሞ ፈንድሬዝ አድርገን እንግዲህ የተነሳንበት እስከ አንድ ሚሊዮን ዶላር የሚሆን ገንዘብ እናገኛለን በሚል ነው። ግን ትልቅ ባጠቃላይ ባጠቃላይ ለዚህ አላማ ስንነሳ ና አሁን እርግጠኛ ነኝ እንደው ቢያንስ ቢያንስ አንድ አራተኛው በላይ ያገኘን ይመስለኛል። እንደ ሰው ስጦታ ከሆነና ሌሎችም ከትኬትም ከሌሎችም ገና የሚመጡ ገቢ ያለን ይመስለኛል። እና ህብረተሰባችን ዛሬ በእውነት እግዚአብሔር የተመሰገነ ይሁን የሚችለውን ያህል ለግሷል ብዬ አስባለሁ እንግዲህ ሄኖክ እንደሰማኸው ስነ ስርዓቱ በጣም ብዙ። አንድ ነገር ላንሳልህ፣ ሰለሞን። ብዙ ጊዜ እንደዚህ አይነት እርዳታዎች በሚሄዱ ጊዜ ወደ ኢትዮጵያም ወደ ተለያዩ አካባቢዎች ልምድ ያስፈልጋል። ይሄ ሎጂስቲክስ እንዴት እንደሚቀርብ ወይ ወስደው ለዓለም አቀፍ ድርጅቶች ነው የሚሰጡት፣ እንዴት ነው ይሄ ገንዘብ የሚሄዱ? አው ቅድም ላነሳልህ የሞከርኩት አንዱ ምሱ ነበረ። ጥናታቸውን ሲያካሂዱ እነማን ናቸው ኢትዮጵያ ውስጥ በዚህ ምላሽ ውስጥ እየተሳተፉ ያሉት ብለው የተወሰኑ ድርጅቶች ምላሽ ሰጥተዋቸዋል። ያንን ምላሽ ተመስርተው አንድ ስድስት የሚሆኑ ድርጅቶች አሁን እየሰሩ ያሉ ማለት ነው። በእነሱ አማካኝነት ተፈጻሚ ይሆናል የሚል ሀሳብ ነው እንግዲህ፣ እየተከታተልን ወደፊት ምን እንደሚሆን እኛም እናቀርባለን። ከምሽቱ ሶስት ሰዓትም ላይ ዘርዘር ያለ ዘገባ አቀርባለሁ። እናመሰግናለን። ሰለሞን ጋቢና ቪኦኤ ነው እያደመጣችሁ ያላችሁት። ዝግጅቶቻችንን በአጭር ሞገድ ሁለት ላይ በ1580 ኪሎ ሄርዝ እንዲሁም በ68 ታገኙናላችሁ። ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት በመካከለኛ ሞገድ ደግሞ በ1431 እንዲሁም እንገኛለን። የተንቀሳቃሽ ስልክ ቴክኖሎጂዎች በፍጥነት በማደግ ላይ ይገኛሉ። በስፔን ባርሴሎና በተደረገው የተንቀሳቃሽ ስልኮች ኤግዚቢሽን ከፍተኛ የተጠቃሚ ቁጥር ያለው የፌስቡክ የማህበረሰብ ድረገጽ፣ እንደዚሁም ሌሎችም ተገኝተው ነበር። ጆርጅ ፑቲክ የቪኦኤው እዛ ተገኝቶ ነበር። መስታወት ይዘዋለች በስፔን ባርሴሎና በተደረገው አለም አቀፉ የተንቀሳቃሽ ስልክ እይታ ላይ ከቀረቡት አዲስ ግኝቶች ውስጥ ስማርት በመባል የሚታወቀው የእጅ ስልክ ከፍተኛ የአድናቆት ንግስናን ተቀዳጅቷል የስማርት ስልክ ከቀረቡት ሁሉ ተመራጭ ሆኗል ከተለያዩ የኤሌክትሮኒክ መገልገያዎች ጋርም በቀላሉ በጥምረት ከመስራቱ በተጨማሪ ለደህንነት ጥበቃ የሚረዱ ካሜራዎች የተገጠሙለት ነው አንድሮይ ፔት የተባለው የድረገጽ መጽሔት ዋና አዘጋጅ እንዳሉት ከእንግዲህ በቤታችን ኮምፒውተሮች ሊያስፈልጉን ይችላሉ። ስማርት ስልኮችን ከኢንተርኔት ጋር በማያያዝ የምንፈልገውን መረጃ በቀላሉ ማግኘት እንችላለን። የድረገጽ መጽሔት ኤዲተር ጎንዲሃ እንደተናገሩት ከእንግዲህ ስማርት ስልክ ለመነጋገሪያነት ብቻ ሳይሆን በቤት ውስጥ ለምንገለገልባቸው የተለያዩ ክንውኖች ሁሉ ለጥቅም ይውላል። የተለያዩ በኤሌክትሪክ የሚሰሩ ጥቃቅን መገልገያዎች ከጥርስ ቡርሽና ከጺም መላጫ ጀምሮ ካሜራ የተገጠመለት የቤት ውስጥ ሮቦትን ለመቆጣጠር አዲሶቹ የስማርት ስልኮች ብቃት እንዲኖራቸው ተደርገው ነው የተሰሩት። አዲሱ የስማርት ስልክ ካሜራውና ፎቶግራፊ የማንሳት አቅሙ በተለይም በ360 ዲግሪ በመሽከርከር ፎቶ የማንሳት ብቃቱ የተለየ አድርጎታል። ሌላዋ ሞባይል ጊክስ የተባለው የድረገጽ ገጽ መጽሔት አዘጋጅ ኒኮል ስካት፣ ለምሳሌ በመዝናኛ ቦታ ከበርካታ ጓደኞች ጋር ራስህን ፎቶ ማንሳት ብትፈልግ በጣም በቀላሉ ማንንም ሳታስቀር ማንሳት ትችላለን የኤልጂ ጂ አምስት ስልኮች ተጠቃሚ ለሆኑት ደግሞ በስልክ የተለያየ መረጃዎቻቸውን ለማስቀመጥ የሚያስችላቸው ከፍተኛ ብቃት ያለው የፋይል ማህደር ተገጥሞለታል። ቪዲዮ የማንሳት ብቃቱን በመጨመር በቅርቡ የስማርት ስልክ ተጠቃሚ በማህበረሰብ ድህረገጽ ፌስቡክ ላይ የቀጥታ ቪዲዮ ለማሳየት ለማሳየት የሚያስችል አቅምም እንዲኖረው ታቅደዋል። ይህ ብቻ አይደለም። ይህ ብቻ አይደለም። ከፌስቡክና ከሳምሰንግ ጋር በጋራ በመሆን በአካል የግድ በአካል የግድ መገኘት ሳያስፈልግ ሰዎችን በቀላሉ በቪዲዮ እንዲያወሩ ለማድረግ ታስቧል። የፌስቡክ ዋና ኃላፊ ዙከርበግ እንዳሉት በቅርቡ የዚህ ስልክ ተጠቃሚ በመሆን የየዕለት ተግባራችንን ለእይታ ማቅረብ እንችላለን ያም ማለት ጓደኞቻችንን፣ ቤተሰቦቻችንን ወይም ልናገኛቸው የምንፈልጋቸውን ሁሉ አጠገባችን ያሉ እስኪመስለን ድረስ በቴክኖሎጂ አማካኝነት ልናገኛቸው እንችላለን። ለተከታታይ ዓመታት በስፔን ባርሴሎና በሚካሄደው የስልኮችና ሌሎች የኤሌክትሮኒክስ ምርቶች እይታ ላይ ግዙፉ የአፕል ኩባንያ ተሳታፊ አልነበረም። በያዝነው ወር አዲስ ቴክኖሎጂን የያዘ የአፕል አይፓድ ለገበያ ለማቅረብ እቅድ እንዳለው ግን ታውቋል።